መንግስት ጦርነት እያወጀ ነው ሲል የኦሮሞ ነጻነት ግንባር ከሰሰ። አስመራ ላይ የተደረገው ውል ገቢራዊ እንዳይሆንም መንግሥት እንቅፋት እየሆነ ነው ብሏል። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ሥራ አስፈጻሚ ትላንት ባወጣው መግለጫ የጥፋት ኃይሎች ኦሮሚያን የጦር አውድማ ለማድረግ እየተንቀሳቀሱ ነው፣ በክልሉ የጸጥታ ኃይል ላይም ግድያ እየፈጸመ መሆኑን ገልጿል። ሙክታር ጀማል ተጨማሪ አለው። የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ ገዢው ፓርቲ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ በሽግግሩ ሂደት ላይ እየተነጋገርን የጋራ ውልና ስምምነት እያለን ጦርነት አውጆብናል ሲል መግለጫ አውጥቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ዛሬ ለመገናኛ ብዙሃን እንደተናገሩት መንግሥት፣ አስመራ የተደረሰው ስምምነት በአግባቡ እንዳይፈጸም መሰናክሎችን እያበዛ በመግለጫ የድርጅቱን ስም ማጠልሸት ላይ እያተኮረ ነው በማለት ነው የወቀሱት። የጋራ ኮሚቴ አቋቁመን እንዴት እንደምንሄድ በዚህ ጋር ተስማማል። የጋራ ኮሚቴው እንደገና ታድሶ በዚህ ላይ ስራ ጀምረን ሳለን አሁን በቅርቡ ደግሞ ከጎጃም በኩል ከፍተኛ ሰራዊት በዚህ በምስራቅ ወለጋ እንደገና በአሶሳ ወደዚህ መምጣቱ ምንም አይደለም። ከዛ በኋላ ወደ ሰራዊቱ ያለበት አካባቢ ተንቀሳቅሶ ዛሬ ውጊያ ነው ያለው። እዛ አካባቢ የሚሆን ሌሎች አካባቢዎች በዚህ ላይ በተጨማሪ የኦዲፒ የመግለጫ አውጥቶ የውጊያ አዋጅ የሚመስል ነገር፣ አቶ ዳውድ በዚህ መግለጫ እንዳነሱት ከመንግስት ጋር የተገባው ውል በአግባቡ እንዳይከወን ከአስመራ የመጡ የሰራዊቱ አባላትን ስልጠና ከመስጠት አንጻር የአንድ ወገን ስልጠና ብቻ መስጠትና ሰልጣኞቹ በቂ የመንቀሳቀስ መብት መገደብ፣ አመራሮቹ ሰልጣኞቹን የማግኘትና ስለ ጉዳዩ የማወቅ መብቱን ላመነፈጋቸውን ገልጸዋል። ከዚህም አልፎ መንግስት የድርጅቱን አባላት ማዋከ መርከብና እስራትን መቀጠሉን ተናግረዋል። የዚህ መግለጫ መነሻ በትላንትናው ዕለት የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ መሆኑን የገለጹት የኦነግ ሊቀመንበር አቶ ዳውድ ብሳ ይህ መግለጫ ተቀባይነት የለውም ብለዋል። የኦሮሞ ዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በክልሉ ሰላምና መረጋጋት እንዳይመጣ ኦሮሚያና ኦሮሞን የጦር አውድማ ማድረግ የሚፈልጉ አካላት የተገኘውን ለውጥ ለመቀልበስ እየሰሩ ነው ሲል ወቅሷል። በተለያዩ አካባቢዎች የመንግሥት መዋቅር እያፈረሱ መሆኑን አልፎም የሰው ነፍስም እየጠፋ ነው ሲል መግለጫው አትቷል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አለማየው እጅጉ በኦነግና መንግስት መካከል በጋራ ኮሚቴ ቅርብ የሆነ ውይይት ቢኖርም መሰናክሎችና ችግሮች እየተፈጠሩ መሆኑን ያነሳሉ። በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነና መልሶ ህዝብ በመረጠው አካል ለቦታው እንድመለስ የማድረግ አሳሜንትን የወሰዱት መሳሪያም ያሰጠው እንድመለስ ከፖሊስ ከታጣቂ ከግንጃ ቤት የተዘረፈ ሁሉ አለ። እንደገናም ታጥቆ በየቦታ የምንቀሳቀሱት ይሄ ለችግሩ ማባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡ ወደ ቦታ የመመለስ መመለስ ስራን እንዲሰራ የተወሰነበት ሁኔታ አለ። ይህን ለመስራት መከላከያ ከክልሉ ፖሊስና ከፌዴራል ፖሊስ በሌላ በኩል ሰሞኑን በባሌ ዞን በርበሬ ወረዳ የአንድ አዛውንት በታጠቁ አካላት ታፍኖ መወሰድና ተከትሎም ፖሊስ መገደሉን ነዋሪዎቹ ያነሳሉ። በአካባቢው የነበረ የበርበሬ ወረዳ ፖሊስ የታዘበውን ለአሜሪካ ድምፅ ተናግሯል። ከዛን ለምንድን ነው የሄድከው? ለምንድነው? ከወያኔ ምንድነው ስለኛ የተናገርከው? ምናምን ብለው እንደዛ አድርገው እና በጣም ወቅተውት ነበረ። እንደገና ደግሞ ወደ ሳጭ አዙሮ ጭንቅላቱን ማለት ነው ቀጥቅጠውት ነበረ። ይህን ነገር ማጣራት አለብን ምናምን ብለን አንድ ፓትሮል ፖሊስ አባል ይዞ ባሉት ማለት እኛ ደን እዛ አካባቢ እየደረስን እያለ ነው ተኩሱ የተከፈተው። ሹፌሩን መቱ። ሁለት ፖሊሶች ደግሞ እዛ ወደ ቀጥ አደረጉ እዛ ላይ የነዋሪ ደግሞ የሀገር ህዝብ ቶቶ ይሬሳው ሊያነሱ ሲሄዱ ወደ ሶስት ሰው እዛው መጥተው እዛው ገደሉ። መሰል ድርጊቶች በተለያዩ በኦሮሚያ አካባቢዎች እየተፈጠሩ መሆኑን የተናገሩት ጀኔራል ኮሚሽነሩ አለማየሁ እጅጉ ጉዳዩ የክልሉን ሰላም እያወሳሰበና ግንኙነቶችንም እያሻከረ ነው ሲሉ ገልጸዋል። ምስራቅ ወለጋ መብዛት ቄለም ወለጋ ላይ ሁለት የዞን ኮሚሽነር አድማሱና ኮማንደር ተሰው መስራት ናስከባል የዞን አብዛ በነኝ በእውነት በታጠቁ ተገደሉ። ሰሜን ሸዋ ላይ ወንደር አዲስ አለም ሌላውና በቅርብ ቀን ተከሰተው የበርበሬን ባሌ ላይ ሐጂ አብዱራህማን ሐሰን በበርበሬ በበርበሬ ወረዳ ተወለደ ወእነክ ታጣቂ ታፍኖ ከቤታቸው ተዘዘ ፖሊስም በዚህ ክትትል ላይ ሁለት ፖሊሶች ይወታቸዋል። ይሄንን እስከመቼ ነው የምል ልመጣ ይችላል። የሰላም አካሄድ አሁን አበቃ የሚባልበት ሰዓት የለም። ምን ጊዜ በባሌ ዞን በቅርብ የተፈጠረውን ጉዳይ በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ መጣራት ያለበት ነው ሲሉን የገለጹት ነገር ግን መንግሥት ተመሳሳይ ወቀሳዎችን የኦነግን ስም ለማጥፋት እየተጠቀመበት መሆኑን ተናግረዋል። እኛ ተኩስ ማቆም ካወኝንበት ጀምሮ ራሱ በተነሳሽነት ተኩስ አለ አላደረ የመንግስት ኃይል በእርሱ ላይ ተኩስ ሲያደርጉ ብቻ የመከላከል እርምጃ እየወሰደ ነው። እስካሁን ድረስ ትዕዛዝ ውጊያ ሲከፈት ግን ዝም ብሎ አይ፣ ሌሎች እንደዚህ እዚህ ቦታ ተኩስ ተደረገ የኦሮሞ ነጻነት ግንባር አምስት የጉሙዝ አመራሮችን ስለገደለ ነው ውጊያዎች በህዝብ ላይ ጦርነት የተከፈተው የሚለው በተደጋጋሚ በዚህም ላይ ቢሆን በተደጋጋሚ ምርመራ እንዲደረግና በእኛ በኩል ይህንን ያደረጉ ሰዎች ካሉ ለፍርድ ይቀርባሉ ብለን ለመንግስትም ጥያቄ አድርጎና በሚዲያም ገልጸና ኦሮሞ ዲሞክራሲያዊ ፓርቲ ትላንት ባወጣው መግለጫ የጥፋት ኃይሎች በተቀናጀ መንገድ የሚሸርቡትን ሴራ አክሽፎ የህዝቡን ሰላም እንደሚያረጋግጥና የህግ የበላይነትንም ለማስጠበቅ ግዴታ እንዳለበት ገልጿል። ነገር ግን በስም የጠቀሰው የጥፋት ኃይል የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።